ሕዝባዊ አርነት ትግራይ ህወሓት፣ የፖለቲካ ፓርቲው እና የወታደር ክፍሉ የኢትዮጵያ ሕዝባዊ አብዮታዊ ግንባር ኢህአዴግ፣ ከደርግ ወታደራዊ ጁንታ አገዛዝ ጋር ለዓመታት ባደረገው ፍልሚያ የዛሬ ሃያ አምስት ዓመታት ሀገሪቱን የተቆጣጠረበት በተለያዩ ዝግጅት ከወዲሁ በማክበር ላይ ይገኛል። በወቅቱ በተለያዩ በአዲስ አበባ ከተማ የተከናወነውን የአዲስ መንግስት ምስረታን ከዘገበው የአሜሪካ ድምፅ የቪኦኤ እና የቢቢሲ ዘጋቢ በቱብ ውስጣ የሚገልጽልን ጋዜጠኛ አብርሃም ፍስሀ በመሰረቱ ያን ጊዜ እኔ ለአሜሪካ ድምፅ አማርኛ ፕሮግራም እና ለቢቢሲ አፍሪካ ሰርቪስ ሰራ ነበረ። በወቅቱ ሁሉም ነገር ከቁጥር ውጭ የሆነበት ሰዓት ነበር። ሊቀመንበር መንግስቱ አገር ጥለው ሄደዋል። ኢህአዲግ ዙሪያውን አዲስ አበባ ከተማ ከቦ ነበር። እናትዝ ከሚለ ምንድን ነው ህጻናት ሳይቀሩ ነጭ ባንዴራ እያውለበለቡ ሰላም እንፈልጋለን ብለው ሰልፍ ሲያደርጉ የቤተ መንግስት ጠባቂዎች የነበሩ ወታደሮች እኛም ሰላም እንፈልጋለን እያሉ አፈሙዛቸውን ወደ መሬት በማዘቅዘቅ ህጻናቶችን አጅበው ይጓዙ እንደነበረ አይቼ ነበር። ዘገባውን ያዳመጡ ከሂልተን ሆቴል የውትድርና አካሄዱን የተመለከትከውን ገልጽ ህዋ ለተባለውስ ሂልተን ሆቴል ነበር አብረውኝ ከሚሰሩ የውጭ ዜጎች ጋር። የኢህአዲግ ሰራዊት በቀጥታ እያመራ ያለው በአቤቱ በኩል ባድርጎ ከአራት ኪሎ በኩል ወደ ቤተ መንግሥት፣ በአቧሬ በኩል ደግሞ እንደዚሁ ወደ ሸንጎው እና ቤተ መንግሥት ነበር የሚመጣው እና የመጀመሪያ ያየነው ምንድን ነው? አንዲት ታንክ ከቤተ መንግሥት መጣ ነበረ እና በዛን ሰዓት ሁላችንም ነብስ ነው እና ሰግተን ነበር። ነገር ግን ታንኳ ልክ እንዲህ አዘቅዝቃ ወደ ውጭ ጉዳይ ሚኒስቴር መንገድ ልትገባ ስትል በጸረ ታንክ መቱና ተቃጠለች። ተኩስም አልተካሄደም። ሁሉም ነገር ጸጥ ጸጥ አለና ውስጥ የነበሩት ጥበቃዎች የተወሰኑት ተኩስ ለማግባት ሞከሩ፣ በተረፉት ደግሞ እጃቸውን ወደ ላይ ያደረጉ በሰላም ሰጡ። ሙሉ በሙሉ ቤተ መንግስቱን ተቆጣጠሩት። በአዲስ አበባ ከተማ በሌላ ስፍራ እና በደቡብ የሀገሪቱ ግዛት የዛሬ ሀያ አምስት ዓመታት የተመለከቱትን የሚገልጹልን ተራ በተራ ስማቸውን መግለጽ ያልፈለጉት ትዝ የሚለኝ ነገር የደርግ ወታደሮች ያለምንም ውጊያ መሳሪያ ይዘው ሲሄዱ በደጃችን ነበር የሚያልፉት። ሌላ ደግሞ በጣም የሚያስደነግጥና የሚያሳዝን እኛ እንኳን የማናቀው የመሳሪያ ክምችት የነበረበት መጋዘን ይመስለኛል። ጠራሩን አላቀውም። በእርግጥ ግን እዛ ላይ የሚሳይል አልለውም፣ ምንም አልለውም፣ ግን እየተወነጨፈ በቤታችን ላይ ነበረ ያለፈው። ከዛ ፍንዳታ ነበረ። ከፍንዳታው ሰዓት ነበር ብዙ ሕዝብ እዛ ጋር ዘረፋ ሲያካሄድ ስለነበር እኛ የምናውቀው ነገር አልነበረም። ብዙ ህዝብ እንደሞተ ነው የተሰማው። ሮጠን ስንሄድ ብዙ ሰው አልቋል። በጣም የሚያሳዝን ሁኔታ ላይ ነበር። ግን ከዛ ወዲህ አንድም ተኩስም አልነበረም። ያው ኢህአዴግ ቦታ ቦታውን ይዞ በነጋታው ሰላማዊ ነገር ነበረ ማለት እችላለሁ። በእርግጥ እኔ አዲስ አበባ አልነበርኩኝም፣ ለሀገር ወደ ደቡብ አካባቢ ነበርኩኝ። በዛን ጊዜ የኮሌጅ ተማሪ ነበርኩ። የዩኒቨርሲቲ ተማሪዎች ተበታት ነው ነበረ። ወደ የሀገሩ እና አዲስ አበባ ገቡ ሲባል የምንሰማው ሁኔታ ሌላ ነበር። ግን እኔ በአጋጣሚ ሆኖ ወደ ኦሮሚያ ነበርኩኝ። ወደዛ ስንሄድ ጭራሽ እንዲያውም ከእነሱ ጋር አብረን በመኪና ተጉዘን እንደሰማነው ሳይሆን በቃ በጣም በመተባበር መኪና ምናምን የለም ፈር የዛን ጊዜ ከእነሱ ጋር ወደ ደቡብ ኦሮሚያ፣ ወደ ክብረ መንግስት ከእነሱ ጋር አብረን ገብተን በእነሱ መኪና ማለት አዋሳ ባስ ተነስተን ነበረ። የተወሰነ መንገድ ሄዶ ባሱ ሊጓዝ አልቻለም። ምክንያቱም በየቦታው ፈንጅ እየተቀበረ ነበረ። እነሱ ከዛ ያንን ፈንጅ እያጠሩ እያወጡ፣ እኛን ቆሙ ብለውን መኪናውም ሊሄድ አልቻለም። በእግር የተወሰነ መንገድ ሄድንና ከዛ በኋላ ያለውን ሴት ሴቶቹን ከአውቶቡሱ ላይ የነበር ነውን ጭነው በእነሱ መኪና ገብተናል። ጌታቸው ተላይ ለጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ